የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር ሀገሪቱ ከሜክሲኮ ጋር የምትዋሰንበት የደቡብ ድንበር አካባቢ ያለው ሁኔታ የማይቀር የሰብአዊና የብሔራዊ ጸጥታ ቀውስ ነው የሚል እምነት ለማሰረጽ በብርቱ እየገፉ መሆኑ ተገልጿል። ማይክ ብራውን ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርበዋል። ፕሬዚደንት ትራምፕ የደቡብ ድንበር ግንብ ሐሳባቸውን ለማስረገጥ አስበውበታል የተባለ ንግግር ዛሬ ምሽት ላይ በቴሌቪዥን ያደርጋሉ ተብሏል። ከነገበስቲያ ሐሙስ ደግሞ ወደ ወሰኑ አካባቢ እንደሚሄዱ ተነግሯል። በሌላ በኩል ግን የተወካዮች ምክር ቤቱ ለፕሬዚደንት ትራምፕ የጠየቁትን የግንብ ማሰሪያ ወጪ ቢፈቅድላቸው የተሳሳተ እርምጃ ይሆናል ሲሉ ዛሬ ኒውዮርክ ላይ ለተሰበሰቡ ታዳሚዎች ንግግር ያደረጉት የሕግ መወሰኛ ምክር ቤቱ ዴሞክራቲክ መሪ ቻክ ሹመር ተናግረዋል። ሀገር ማስተዳደር እንዲህ አይደለም ቡጢ ጨብጠህ ጠረጴዛ እየደበደብክ እኔ ያልኩት ካልሆነ እያልክ ለሚሊዮኖች መጎዳት ምክንያት መሆን አይደለም። ሕገ መንግሥቱ እንዲህ አይደለም። ምርጫዎች መዘዝ እንዳላቸው ይታወቃል። ሬፐብሊካኑ የሕግ መምሪያውንም የሕግ መወሰኛውንም ተቈጣጥረው በነበሩበት ጊዜ እንኳ ፕሬዚዳንቱ ይህንን ግንብ የማቆም ሐሳባቸውን ማጸደቅ አልቻሉም። ምክንያቱም መጥፎ ሐሳብ መሆኑን እንደራሴዎቹ ያውቁ ስለ ነበረ ነው። አሁን ታዲያ ምንም እንኳ ፕሬዚዳንቱ ባለፈው ምርጫ የሕዝብ ይሁንታ ተነፍገው የተወካዮች ምክር ቤቱን ከእንግዲህ ባይቆጣጠሩትም መንግሥቱን ዘግተውታል። በፕሬዚደንቱና በዲሞክራቲክ እንደራሴዎቹ መካከል በተፈጠረው መፋጠጥ መንግሥቱ ከተዘጋ ወደ ሦስተኛ ሳምንቱ ቢገባም እስካሁን ከተካሄዱ ድርድሮች የተጨበጠ ተስፋ ሰጪ ውጤት የለም። የዩናይትድ ስቴትስን ሩብ መንግሥት የዘጋው የአሁኑ ሁኔታ ወደ ፍጻሜው የመጠጋት አዝማሚያም እየታየ አይደለም። 800,000 የሚሆኑ የዩናይትድ ስቴትስ መንግሥት ሠራተኞች አንድም ከሥራቸውና ከክፍያ ውጭ ሆነዋል፣ አለያም ያለ ክፍያ እየሠሩ ናቸው።